በኦፌኮ ማለትም በኦሮሞ ፌዴራላዊ ተቀዳሚ ምክትል ሊቀመንበር በአቶ በቀለ ገርባና በሌሎች ላይ ዓቃቤ ሕግ ያቀረበው የሲዲ ወይም የድምጽ ከምስል ጋር የተያያዘ ማስረጃ ሊታይ ሊደመጥም እንዳልቻለ ተገለጠ። የከሳሽና የተከሳሽ ጠበቃ ይህ የአቃቢ ሕግ ማስረጃ እንዲታለፍ ቢጠይቁም ፍርድ ቤቱ የአጭር ጊዜ ቀጠሮ ለአቃቢ ሕግ ማስረጃ እንዲያቀርብ አዘዋል። መለስካቸው ማ ነው ዝርዝሩን የያዘው አቃቢ ሕግ በነ ጉርሜሳ አያኖ ላይ በመሰረተው የአሸባሪነት ክስ መሰረት ካቀረባቸው የድምጽ ከምስል ማስረጃዎች መካከል በቀድሞ የኦፌኮ ተቀዳሚ ምክትል ሊቀመንበር በአቶ በቀለ ገርባ ላይ ያቀረበው አንድ የድምፅ ከምስል ማስረጃ ሲዲ ዛሬም በቴክኒክ ችግር ምክንያት ሊታይ እንደማይችል ፍርድ ቤቱ ገልጿል። ይህ ሁለተኛው ማስረጃ አቶ በቀለ ገርባ ኦሮሞ ሚዲያ ኔትወርክ ከተባለ ድርጅት ጋር ቀደም ሲል አድርገውት የነበረ ቃለ ምልልስ እንደሆነ ያስታወሰው ፍርድ ቤት ከዚህ በፊት ይኸው ማስረጃ በችሎት ቀርቦ ሊታይ ወይንም ሊደመጥ እንዳልቻለም ገልጿል። ሌላ ተለዋጭ ቅጂ አቃቢ ህግ ይኖረው እንደሆነ ጠይቆ አቃቢ ህግ ምናልባት መርማሪ ፖሊስ ዘንድ ይኖር እንደሆነ እንጂ ሌላ ስፍራ እንደሌለ አረጋግጧል። ፍርድ ቤቱ አቃቢ ህግ በጉዳዩ ላይ ያለውን አስተያየት ጠይቋል። አቃቤ ህግም ሁለት ቀን ቢሰጠው ሊያቀርብ እንደሚሞክር ገልጾ ተለዋጭ ቀጠሮ ጠይቋል የተከሳሽ ጠበቃ አቶ ወንድሙ ኢብሳ የአቃቤ ህግም ጥያቄ በመቃወም አቃቤ ህግ ሆን ብሎ ደመኛቸውን ለማጉላላት እየፈጸመ የሚገኘው ድርጊት ነው ብለዋል ድርጊቱም የተከሳሾችን ፍትህ በአፋጣኝ የማግኘት መብት የሚጋፋ ነው ብለዋል ስለዚህ ፍርድ ቤቱ ይህን የአቃቢ ህግ ማስረጃ በማለፍ ወደሚቀጥለው ሂደት እንዲሻገር አመልክተዋል። ተከሳሽ አቶ በቀለ ገርባም ተመሳሳይ ሀሳብ ሰንዝረዋል። ፍርድ ቤቱ በበኩሉ በችኮላ ምክንያት ስተት እንዳይሰራና ፍትህ እንዳይጓደል ማስፈለጉን ጠቁሞ አቃቢ ህግ የተባለውን ሲዲ እንዲያቀርብ ለየካቲት 2 ቀን 2009 ዓ ም ተለዋይ ቀጠሮ ሰጥቶ ተነስተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ